ለአፋር ክልልና በምስራቃዊ አማራ ለሚገኙ ዞኖች የሰብል ተባይና በሽታ መከላከል አገልግሎት ይሰጥ የነበረው የኮምቦልቻ ዕፅዋት ክሊኒክ ከዘጠኝ ቢሊዮን ብር በላይ የሚያወጡ ንብረቶቹ በህዋት ኃይሎች መዘረፋቸውንና እንዲወድሙ መደረጋቸውን አስታውቋል። በስፍን አራጌ ዝርዝሩ ያሰማናል። ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የክሊኒኩ ዳይሬክተር መሐመድ ይመር እንደገለጹት ለደቡብና ሰሜን ወሎ ለደሴ ከተማ አስተዳደርና ሰሜን ሸዋ ለኦሮሞና ዋግምራ ብሔረሰብ ዞኖች እንዲሁም ለአፋር ክልል በሰብል ላይ በመደበኛና በወረርሽኝ የሚከሰቱ በሽታዎችን ተባዮችንና አረሞችን በመከታተል የሕክምና አገልግሎት ይሰጥ የነበረው የኮምቦልቻ ክሊኒክ ሙሉ በሙሉ በሚባል መልኩ ተዘርፏል፣ የቀረውም እንዲወድም ተደርጓል ብለዋል። መቶ ፐርሰንት የወደመበት ሁኔታ ነው ያለው ከትንሹ የናፍሳክ መርጫ መሳሪያ መሳሪያ አንስተን ወደ አምስት መኪና ላይ ተጭነው የሚረጩ የመርጫ መሳሪያዎች ነበሩ እነሱም ሙሉ በሙሉ የተወሰዱበት ሁኔታ ነው ያለው ኬሚካልም በቅርብ ጊዜ እንኳ አሁን ያስገባ ነው ወደ አርባ ሺህ ሊትር ነበረ እሱ ሙሉ በሙሉ የተዘረፈበትና የሄደበት ሁኔታ ነው ያለው አልባሳቶች ሞተራይዝድ መርጫ መሳሪያ ትጥቅ ከጓንት ጀምሮ እንግዲህ ጓንት በጣም ትንሽ ነው ከሱ ጀምሮ ምንም ነገር የሌለበት ሁኔታ ነው ያለው በግቢው ውስጥ የነበሩ በርካታ ተሽከርካሪዎች ሳይቀሩ የዘርፊያው ሰለባ ሆነዋል የሚሉት ዳይሬክተር የቤተ ሙከራ ቁሳቁሶችና ኬሚካሎች ጭምር አካባቢውን ለአንድ ወር ገደማ ተቆጣጠሮት የነበሩት የህዋት ኃይሎች እንደወሰዷቸውና መውሰድ ያልቻሉትን ደግሞ ከጥቅም ውጭ አድርገው እንደወጡ ተናግረዋል። በሄሊኮፕተር የኬሚካል ርጭት በሚደረግበት ወቅት ከአብራሪው ጋር የአቅጣጫና የመረጃ ልውጦች የሚደረግባቸው ዘመናዊ መሳሪያዎችም እንደተዘረፉ አክለው ጠቅሰዋል። ቢሮው ከወንበር ጀምሮ ጠረጴዛ፣ ወረቀት፣ ምናምን መረጃው ላሳይቀር እንዲያለ ተዘርፏል። በሮች ተገንጥለው ተወስደዋል። ተጫዋቾች ተሰብረዋል፣ መስኮቶች ተገንጥለዋል። አልሄድላቸው ያሉት ደግሞ ዘው ተከስክሰዋል። ሳምፕል ራሱ የተለያዩ ናሙናዎች ከሰማንያ አካባቢ ጀምረው የተቀመጡ የተለያዩ ዩኒቨርሲቲ ማስተራቸውንና ፒኤችዲያቸውን ወይም ሶስተኛ ዲግሪያቸውን የሚሰሩባቸው ናሙናዎች ነበሩ። እነሱ ናሙናው ሳይቀር ነው እንግዲህ የተወሰዱት ማለት ነው። ናሙናው ምንድን ነበረ? ጥቅመው ናሙናው በተለይ አሁን የጠፉ የእጽዋት ዝርያዎች አሉ። እንደገና ደግሞ በፊት ያሉ ዝርያዎች አሁ በአሁኑ ሰዓት የማይገኙ ዝርያዎች ተባዮች አዳዲስ የተፈጠሩን እንትኖች አሉ። ሳምፕል አለ። የዛ በናሙና መልኩ የተቀመጠበት ሁኔታ አለ። ማስተማሪያ አለ። የዩኒቨርሲቲ ተማሪዎች አሁን የመመረቂያ ጽሁፋቸውን ሲወስዱ እዝኛ ተቋም ነው በሰብል ጥበቃ በኩል በጸዋት ጥበቃ በኩል መጥተው ምርምራቸውን ሙከራ የሚያደርጉት ያንን የምናሳይበት አሁን ምንም አይነት አቋም የለም። በተለይ ዘረፋና ውድመቱ ከቅርብ ዓመታት ወዲህ የምስራቅ አፍሪካና የኢትዮጵያ ስጋት እየሆነ የመጣውን የአንበጣ መንጋ እንዲሁም የግሪሳውፍ ለመከላከል በሚደረገው ጥረት ላይ ተጽዕኖ ያሳድራል የሚል ስጋት አላቸዋ። أخو محمد የጦርነት ቀጠና ስለሆነ አፋርም አማራም በአሁኑ ሰዓት ደግሞ በተለይ አፋር ላይ በተበታተነ መልኩ የበረሃ አንበጣ ይኖራል ብለን ነው የምናስበው ማለት ነው። ስለዚህ ያ የተበታተነ የበረሃ አንበጣ ምቹ ሁኔታ ካገኘ ደግሞ ወደ አንድ ቦታ ተሰባስቦ ከፍተኛ ጉዳት ሊያደርስ ስለሚችል አሁን ወደ አማራ ክልል ቢመጣ ቢገባ እኛ ከማየት ውጭ ምንም የምንከላከልበት ሁኔታ ነገር የለም። ከዚህ በተጨማሪ የግሪሳ ወፍ መከሰት ምልክቶች መስተዋላቸውን ያመለከቱት ዳይሬክተሩ ተቋሙን በፍጥነት መልሶ በማቋቋም በምርትና ምርት ታማነት ላይ ሊከሰት የሚችለውን ጉዳት እንከላከል ሲሉ ጥሪ አስተላልፈዋል። አዋሽ ተፋሰስ ለምሳሌ ሸዋሮቢት ከሜቸው አካባቢ፣ ጨፋሮቢት አካባቢ ደግሞ በከፍተኛ ሁኔታ የግሪት ሰው በማሽላ ላይ ጉዳት አድርሷል። በተለይ አሁን እዛ ሸዋሮቢት ላይ የግብርና የአየር ማሽኮኮቢያ ሜዳ አለን ለመስራት አስበን ሜዳ ሁሉ ተዘጋጅቶ ወደ ኦፕሬሽን ልንገባ ስንል ነው ያው ጁንታው በመምጣቱ ምክንያት መከላከል አልተቻለም። ስለዚህ አሁን በቅርብ ሰአትም የደብረ ብርሃን ነበር ከዛ ስመለስ መንገዱ እንዳለ የግሪ ሰዋፍ ነው በስፋት ያለው ማለት። ስለዚህ አሁን እዛ አካባቢ ላይ ስንዴ እንኳ የቆላ ስንዴ እንኳ ቢዘራ ያንን የግሪ ሰዋፍ መከላከል ካልተቻለ በፕሌን ከፍተኛ ጉዳ ሊያደር ስለሚችል ከአሁኑ ትኩረት የሚደረግበትና እንደው መንግስት አቋሙን ቶሎ በአፋጣኝ ወደ የሚያገግምበት ሁኔታ ወይም ወደ ስራ የሚገባበት ሁኔታ ቢፈጠር የሚል ነገር ያለን በሁለት ሺ አስራ ሶስት አስራ አራት ምርት ዘመን የምህር ወቅት እርሻ ስራ በሀገር አቀፍ ደረጃ ከአስራ ሁለት ሚሊዮን ሄክታር በላይ መሬት በዘር በመሸፈን ከ ሲሆን፣ ከ374 ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱን የግብርና ሚኒስቴር ቢያስታውቅም ለዘርፉ ቅርብነን የሚሉ ምሁራን በተለይ በአማራና ና በአፋር ክልሎች የህወሓት ኃይሎች የከፈቱት ጦርነት በእቅድ አፈጻጸሙ ላይ ተጽዕኖ ሊያሳድር ይችላል ባይ ናቸው። የአማራ ክልል ግብርና ቢሮ ምክትል ኃላፊ ቃል ኪዳን ሽፈራው የደረሱ ሰብሎች በህወሓት ኃይሎች ሆን ብለው እንዲጠፉ ከመደረጉ ባሻገር ዘልቀው በገቡባቸው አካባቢዎች የግብርናውን እንቅስቃሴ በማወካቸው በምርትና ምርታማነቱ ላይ ተጽዕኖ እንዳ አምባሳደረ ገልጸዋል። ዋናው የመኸር ወቅት ላይ ነው የገባውና አንዳንዶቹ አካባቢዎች ቀድሞ ጦርነቱ የገባባቸው ስለነበሩ አንዳንዶቹ ምንም ሳይዘሩ በወራሪ ኃይል ተፈናቅለው ወደ ሌላ አካባቢ የተሰደዱ አርሶአደሮቻችን አሉ። አንዳንዱ አካባቢ ላይ ደግሞ መሀል ላይ እየደረሱ ያው የሰብል ልማት ውጤታማ የሚሆነው በወቅቱ የመዝራት የማረብ ግብአት በወቅቱ የመጠቀም ተባይና በሽታዎችን የመከላከል ስራ በአግባቡ እንዳይሰራ የማድረግ ስራ ከፍተኛ የማስተጓጉል ስራ ሰርቷል። እነዚህ በያንዳንዳቸው ካልተፈ ሲያስገብሩ ከፍተኛ የምርት እጦት ሊያስከትሉ ይችላሉ። እና በዚህ ምክንያት የሚቀንስ ምርት እንደ ክልል ይኖራል ብለን ጥናቶች እየተካሄደ ነው ያሉት። በሶስተኛ ደረጃ ደግሞ አሁን በመሰብሰብ ደረጃ በተለይ ወደ ሰሜን ሸዋ የደቡብ ወሎ ወረራ በያዘባቸው አካባቢዎች የሰብል ስብሰባ ነውና በዚህ ደረጃም እንቅፋት ሆኖብናል፣ ወራሪው ኃይል ማለት ነው። ከኮምቦልቻ እጽዋት ክሊኒክ ባሻገር በደሴ የሚገኙት ቲሹ ካልቸር፣ የአፈር ምርምርና የእጽዋት ለይቶ ማቆያ ማዕከል፣ የኮምቦልቻ ግብርና ኮሌጅ ጭምር መዘረፋቸውንና መውደማቸውን ጠቁሞ መልሶ ለማቋቋም እንቅስቃሴ መጀመራቸውን አመልክተዋል። በክልል ደረጃ ይህንን ጥና ግብረ ኃይል ተቋቁሟል። ይሄንን ጉዳቱን በአግባቡ የመለየትና የማጥናት ስሪያ ቅድሚያ ኦልሞስት ሙሉ በሙሉ ነው የወደመው ነገር ግን ያለን በዝርዝር መለየት ምን አይነት ማቴሪያል ናቸው የወደሙት፣ አሁን ምን አይነት ማቴሪያል ያስፈልጋል፣ ከስንት ድረስ ኮስት ሊያደርጉ ይችላሉ የሚለውን ነገር በጥናት የመለየት ስራ በክልል ደረጃ ቡድን ተቋቁሞ እየተንቀሳቀሰ ነው ያለው። በቅርብ ቀን በተቻለ መጠን እያቋቋም በሙሉ አቅማቸው ባይሆኑ እንኳ በደረጃ በደረጃ እያሻሻል ወደ ስራ እንዲገቡ የማድረግ ስራ እንቅስቃሴ ተጀምሯል። የግብርና ሚኒስቴር የእርሻና እጽዋት ዘርፍ ሆርቲካልቸር ሚኒስትር ዴታ ዶክተር መለስ መኮንንም የተቋማቱ መዘረፍና መውደም በዘርፉ ላይ የሚያሳድረው ጉዳት ከፍተኛ ቢሆንም መልሰው እንዲቋቋሙ ተደርጎ በሰብል ላይ ጉዳት የሚያደርሱ ተባዮችን የመከላከል ስራቸውን እንዲጀምሩ ይደረጋል ሲሉ ከአሜሪካ ድምጽ ራዲዮ ጋር በነበራቸው ቆይታ አስታውቀዋል። መደበኛ ተባይ አሁን የምህር ሰብል ኦልሬዲ ያለፈበት ስለሆነ በሱ ያን ያህል ችግር አይኖርብንም ላይ ነው። መስኖ ላይም አሁን የግብርና ተቋማትም እንደዚሁ በተመሳሳይ ከዞን ጀምሮ እስከ ቀበሌ ድረስ ባሉት ኦልሞስት ወድመዋል። ስለዚህ እነሱንም እነዚህንም ቢያንስ ከስር ከስር ስራ ሊያስጀምር በሚችል መልኩ በማደራጀት በክልሉም በዞን በወረዳ አቅምም በእኛም አቅም ተጋግዘን ከየትም በምናገኘው የሪከቨሪ ፕላን አለን። በዛ መልሰን እናቋቁማለን፣ ስራ እናስጀምራለን ብለን ነው የምናስበው። ሚኒስትር ዴታው የበረሃ አንበጣ ወረርሽኝ ስጋት እንዳይሆን የመከላከል ስራዎች ተጀምረዋል ብለዋል። ከተከሰቱም መከላከል በሚችሉበት ቁመና ላይ እንደሆኑ ነው ያረጋገጡት። የተወሰነ ክስተት ያለው በሶማሌ አካባቢ ነው። እሱን ስድስት አውሮፕላኖችን ሬዲ አድርገናል፣ ኬሚካል ሬዲ አድርገናል። የሚያስሱ ከስካውት ጀምሮ ስልጠና ሰተን አሰሳ የሚያደርጉ ከፌዴራል ጀምሮ ቲም አለ። በየቦታው ዲፕሎይ የምናረገው እሱን አድርገን የአሰሳ እና የመከላከል ስራ በሁሉም አካባቢ እየተሰራ ነው ያለው የበረሃ አንበጣ ግሪስ በአሁኑ ሰዓት አፋርም በአማራ ክልልም የሚያሰጋን አይደለም። ይሄም ክስተት የሚኖርም ከሆነ አሁን እነዚህ አካባቢዎች ከወራሪው ኃይል ነጻ እየወጡ ያሉበት ሁኔታ ስላለ ባለው ሁኔታ ከፌዴራልና ከአጎራባች ዞኖችና ወረዳዎች ያለውን አቅም ሁሉ ተጠቅመን መከላከል የምንችልበት እድል አለ ለበረሃም በጣም ሌሎች እንዲህ አይነት ተዛማጅና ድንበር ዘለል የሆኑ ተባዮችን እንከላከል የምንችልበት ሀገራዊ አቅምም በተሻለ እየገነባን ያለንበት ሁኔታ ስለሆነ ያን ያህል እንቸገራለን እንችላለን የህወሓት ኃይሎች ለወርና ከዚያም በላይ በተቆጣጠሯቸው ደሴ ኮምቦልቻ ሐይቅ ጋሸና እና ሌሎች አካባቢዎች በነበሩባቸው ጊዜያት በርካታ ሰብአዊ ና ቁሳዊ ጉዳት ማድረሳቸውን የሚያመለክቱ መረጃዎች እየወጡ ይገኛሉ አሜሪካ እጅግ ብርቱ ስትል የገለጸችውና ና በአማራና አፋር ክልሎች እንደተፈጸመ ተነገረ ያለችው የመብቶች ጥሰት የጭካኔ አድራጎት ና የንብረት ውድመት ድመት ወንጀላዎች ግልጽ ምርመራ እንዲካሄድባቸው ማሳሰቧ ይታወሳል የተባበሩት መንግስታት ቃል አቀባይ ስቴቫን ዱጅሬች በቅርቡ የህዋት ኃይሎችንና አንዳንድ የአካባቢው ማህበረሰብ አባላትን ተጠያቂ ያደረጉበት የእርዳታ እህል ዘረፋ በኮምቦልቻ መጋዘን ላይ መፈጸሙን በቅርቡ ይፋ አድርገው ነበር። ህዋት ግን ክሱን መሰረተ ቢስ ብሎ ሲያጣጥለው፣ የትግራይ ኃይሎች በኮምቦልቻ በቆይባቸው ጊዜያት አስቸኳይ ድጋፍ በእጅጉ ለሚያስፈልጋቸው ሰዎች የታለመ እርዳታ በፍጹም ዘርፎ አያውቁም ብሎ የተባበሩት መንግስታት ሪፖርትን እንዲያርም ጠይቋል። ከዚህ ባለፈ በአማራ በተለይም በደሴና በኮምቦልቻ ከተሞች ኃይሎቹ አደረሷቸው በተባሉት የንብረት ሀገሪቱ ውድመትና ዘረፋ ዙሪያ ህወሀት በይፋ የሰጠው ምላሽ የለም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።